በሰሜን ወሎ ዞን ከጥቅምት አጋማሽ ጀምሮ የተከሰተው የአንበጣ መንጋ በሰብሎቻቸው ላይ ጉዳት ማድረሱን የአካባቢው አርሶ አደሮች አመልክተዋል። በባህላዊ መንገድ አንበጣውን ለማባረር የተለያዩ ዘዴዎችን ቢጠቀሙም ጨርሶ እንዳልጠፋ ነው አርሶ አደሮቹ የሚናገሩት። በመሆኑም መንግስት አውሮፕላን ተጠቅሞ በኬሚካል ርጭት አንበጣውን እንዲያስወግድላቸው ጠይቀዋል። ቆርቆሮ፣ ሃይላንድ፣ ጨርቅ ማውለብለብ ነው። ሌላ አቅም የለን። መንግስት አቅም አለው ሙሉእንደውም ለህዝቡ ደስ ይለዋል። አርሶ አደሩ ደስ ይልሆን። አይ ምናምን ማጥፊያ ካለ እንድትረዱ ነንመኝ እንመኛለን። ይህ ከወደም ከፍቶቻችን የሉም። ሳራችን ተበላ፣ እህላችን ተበላ፣ ማሽላችን ተቆረ። እኛኛን የመሰለ ሰው እንግዲህ መድረሻም የለን። እኛማ ባለው ገንዘባችን እናጠፋ ተሰልፍናል። ጥይትም፣ ኳኳቴም፣ ጨርቅም እንዲሁ አልቀረብንም። ጥሩምባ አሁንም ይኸው መጣልን። እኛ መሰረቱ ነገር አቅም አለ ባየር መጥቶ የሰሜን ወሎ ዞን ግብርና መምሪያ ኃላፊ ዲያቆን ተስፋሁን ባታብል በዞኑ በ24 ቀበሌዎች የአንበጣ መንጋ መከሰቱን አመልክተው ከፍተኛ የመከላከል ስራ በመሰራቱ አሁን በሁለት ቀበሌዎች ብቻ ተወስኖ እንደሚገኝና የማባረር ስራው በባህላዊ መንገድ እንደቀጠለ አስረድተዋል። በእኛ ዞን በሶስት የገጠርና በአንድ ከተማ አስተዳደር ነው ተከስቶ የነበረው በሰሜን ወሎ ዞን እና የመከላከል ስራውን በጣም ከፍተኛ ነው። ልዩ ኃይሉ ቀረብ ብሎ ይጮሀን። ተማሪዎች ወጥተው ይከላከላሉ። ማህበረሰቡ ከዳር ዳር ሰነቃንቆ ነው የሚከላከለው። የህዝቡ ንቅናቄ በጣም ደስ የሚል ነው። ሁሉም ነው የሚንቀሳቀሰው። አሁንም አለ ሁለት ቀበሌ ላይ ዛሬ አራዶምና በከተማው ቀበሌ መካከል በአስራ አንድ ሺህ ሄክታር ላይ የአንበጣ መንጋው እንደተከሰተ የተናገሩት ዲያቆን ተስፋውን በሰላሳ አምስት ሄክታር የማሽላ ሰብል ላይ ጉዳት መድረሱን ተናግረዋል። አጠቃላይ እንደኛ ዞን በአስራ አንድ ሺህ ስልሳ አንድ ሄክታር ላይ ነው አዳርሷን ብለን በግምት ያሰላ ነው። ከዚህ ውስጥ ራያ ላይ መጠነኛ ነው ጉዳቱ፣ ወደ አንድ ነጥብ ሁለት ሄክታር ላይ ጉዳት አድርሷል። በጥቅሉ እንደኛ ዙር ወደ ሰላሳ አምስት ሄክታር ነው። ሙሉውን አይጎዳም ማሳ ላይ ሲገባ እኛ የገመት ነው ይህን ያህል ጉዳት ነው። የመከላከል ስራው እንደቀጠለ ነው። አሁንም መቀጠል መቻል አለበት የሚል እምነት ነው ያለ የራያ ቆቦ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ዳኝ ደሳለ በበኩላቸው በአውሮፕላን የታገዘ ርጭት ለማካሄድ አስቸጋሪ መሆኑን ጠቁመው በሁለት ቀበሌዎች ያለውን አንበጣ ለማስወገድ ባህላዊ ስራው ቀጥሏል ብለዋል። በሆኑ አካባቢዎች በተለይ አሁን በአውሮፕላን ለመርጨት ትንሽ አስቸጋሪ ስለሆነ አካባቢውም መንደር እና እንስሳት የሚኖርበት ከመሆኑ ጋር ተያይዞ እሱም በአውሮፕላን ለመርጨት ተቸግረናል። ነገር ግን በሰው መረጨት የሚችልበት አካባቢ ላይ የርጭት ስራም እየተካሄደ ቁጥሩን የመቀነስና የማጥፋት ስራም እየተሰራ ነው ያለው የደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ይመር ሰዒድ፣ እንዳሉት ደግሞ አንበጣ በዞኑ ሶስት ወረዳዎች ተከስቶ ጉዳት አድርሷል። አርጎባ፣ ቃሉና ዛሬ ደግሞ ወረባቦ እና በሁሉም በአስራ ስድስት ቀበሌዎች ነው የተከሰተው። በአርጎባ ወረዳ ወደ ስድስት መቶ ሀያ አምስት ሄክታር መሬት ላይ ተከስቷል። እሱንም የመከላከል ስራ ተሰርቷል። የተወሰነ ወደ ሁለት መቶ አርባ ሄክታር ማሽላ ላይ ጉዳት አድርሷል። እሱን የመከላከል ስራ ሰርተን ወደ ቃሉ ወረዳም እንደዚሁ አስር ቀበሌዎች ላይ አንድ ሺህ አምስት መቶ ሄክታር መሬት ላይ ነው የተከሰተው። ከዚህ ውስጥ ከግማሽ በላይ የሚሆነው የማሽላ ሰብል ነው። በሱም ላይ የተወሰነ ጉዳት አስከትሏል። በዚህ ወረዳውንም ህብረተሰብ የዞኑን ህብረተሰብ ባለሙያውንም በማንቀሳቀስ የማባረር ስራ ሰርተናል። ከዛም ተነስቶ አሁን ወደ ወረባቦ ወረዳ ነው አሁን የደረሰብን። እዛም አንድ ሶስት ቀበሌዎች ላይ ተከስቷል። በአሁኑ ሰዓት የመከላከል ስራ እየሰራን ነው። ትንሽ ከአቅማችን በላይ የሆነው የአካባቢው ቶፖግራፊ፣ የመሬቱ አቀማመጥ ለአውሮፕላን ርጭት አስቸጋሪ ስለሆነ በሱ በኩል መታገዝ አልቻልንም። ያው በባህላዊና በሰው ሀይል ነው እየረጨንና እየተከላከልን ያለ ነው። ያው ከፍተኛ መንጋ አለ እየተንቀሳቀሰ ነው። የመከላከል ስራ እየሰራን ነው። ትንሽ ከባድ ነው። ዞሮ ዞሮ ህብረተሰብ ሰው ሌሎች ወረዳዎችን እያንቀሳቀስ የመከላከል ስራ እየሰራ ነው ያለ። የአንበጣ መንጋ ከጥቅምት ወር መግቢያ ጀምሮ በአፋር በትግራይና በአማራ ክልሎች አንዳንድ ወረዳዎች ተከስቷል። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።